Yeah, yeah, America Dems Radio Tabano. በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበት ና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። አቶ አሰግድ ጌታቸው የአዲስ አበባ ከንቲባ ጽፈት ቤት የካቢኔ ጉዳዮች ኃላፊ ናቸው። የአዲስ አበባ ከተማ አስተዳደር በቦሌ ቡልቡላ ሰሞኑን እንዲፈርሱ ስላደረጋቸው ቤቶች ዙሪያ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል። በጋምቤላ ከድንበር አቋርጠው በተወሰዱት ህጻናትና በተገደሉት 200 ሰዎች ጉዳይ ዙሪያ የኢትዮጵያ መንግስትና የደቡብ ሱዳን መንግስታት መካከል የጋራ መግባባት መደረሱን የተመለከተ ዘገባ ሁለተኛው አጋማሽ ቅርብሮቻችን ሐኪሙን ይጠይቁና ንግድና ምጣኔ ሀብት ተሰናድተው ይጠብቋቸዋል። ጤና ስጥልን እንደምናመሻችሁ ክብራትና ክብራን አድማጮች የዛሬ ማክሰኞ ግንቦት 16 2008 ዓ.ም ስርጭታችን አስተናጋጆች አሉ አከብድና አዳነች ፍስሐየንን ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪካዊ ተወዳዳሪ ይሆናሉ። ዶክተር ቴድሮስ በጀኔቫ በሚገኘው የተባበሩት መንግስታት ድርጅት ጽፈት ቤት ውድድሩን ዛሬ የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጀኔቫ ውስጥ ዓመታዊ ጉባኤውን እያካሄደ ነው። አዲስ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። የኢትዮጵያው የውጭ ጉዳይ ሚኒስትር እንደሚወዳደሩ ባስታወቁበት ወቅት በበርካታ ደጋፊ ሰራተኞችና ከፍተኛ ቦታ ባላቸው አፍሪካውያን ባለሥልጣኖች ታጅበው ነው። የአፍሪቃ ህብረት ሊቀመንበርና የአልጀሪያ የጤና ጥበቃ ሚኒስትር አብረዋቸው ከቆሙት ሰዎች መካከል ነበሩ። ብቃታቸውንና የረጅም ጊዜ ሙያዊ ልምዳቸውን በመጥቀስ የዓለም የጤና ድርጅት ኃላፊ እንዲሆኑ እንደሚደግፉ ለመግለጽ ነበር። ደጋፊዎችና ከፍተኛ የአፍሪካ ባለሥልጣኖች አብረዋቸው የቆሙት ዶክተር ቴድሮስ አድሓኖም በአሁኑ ወቅት ያሉትንና ለወደፊት በጤና ጉዳይ ላይ አደጋ የሚጥሉትን ችግሮች የመቋቋም ራዕይና ተመክሮ ያላቸው ናቸው ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ አስገንዝበዋል። ዶክተር ቴድሮስ ለሀገሪቱና ለአህጉሪቱና ለዓለም ፍትህ ማምጣት ብቻ ሳይሆን የዓለም የጤና ድርጅት በበለጠ ተገቢነት ያለው ተቋም እንዲሆን አድርገው የመምራት ብቃት አላቸው ሲሉም ዶክተር ከሰተ ብርሃን አስረድተዋል። የዓለም የጤና ድርጅት ከተመሰረተ ወደ ሰባ ዓመታት የተጠጋ ቢሆንም አፍሪቃዊ ዋና ዳይሬክተር ኖረት አያውቅም። አሁን ታዲያ ስለ ወባ በሽታ ባደረጉት ጥናትና ምርምር ዓለም አቀፍ እውቅና ያገኙት ዶክተር ቴድሮስ አድሓኖም ይህን ለመለወጥ እየተወዳደሩ ነው። ዶክተር ቴድሮስ አድሓኖም ታዲያ በሚከተለው አባባል አጠቃለውታል። ባት አዝ ዩ ኖው አፍሪካ አንድ ሜኒ ኦፍ ዘ ዲቨሎፒንግ ካንትሪስ ኬሪ ሞስት ኦፍ ዘ በርደን አንድ ዊ ሃቭ ኔቨር ጊቨን አ ቻንስ እንደሚታወቀው አፍሪቃና ሌሎች ታዳጊ ሀገሮች ናቸው አብዛኛውን ችግር የሚሸከሙት። ያም ሆኖ አፍሪቃ ወደ ሌላ ታዳጊ ሀገር የዓለም ጤናን ከዚሁ አንጻር ለማየት በሚችሉበትና ያላቸውንም ችግር መሰረት ሊረዱ የሚችሉ ወገኖች እድል አላገኙም። ኤርትራውያንም በዛሬ ዕለት ከኢትዮጵያ ተለይተው ነጻ የወጡበትን ሀያ አምስተኛ ዓመት በዓል ሲያከብሩ ውለዋል። አገሪቱ አገሪቱን ከነፃነት ጀምሮ ሲያስተዳደሩ የቆዩት ፕሬዚዳንት ኢሳያስ አፈወርቂ አገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች ነው ሲሉ ተሰምተዋል። ዛዕበየ ታሪካዊ ስጋት ተጻባእቲ ኤርትራ ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የ21ኛው ክፍለ ዘመን የባሪያ ንግድ ተብሎ የሚጠራው የዜጎችን ቀዳሚ የጥገኝነት ፈቃድ በመስጠት፣ እነዚህም መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዝደንት እውቅና ተሰጥቶት ፕሮፓጋንዳ እየሰሩብን ይገኛሉ። በመላው ሀገሪቱ በተለይም በአስመራ ከተማ ዜጎች በአደባባይ ተሰብስበው ኤርትራ ከኢትዮጵያ ተለይታ የራሷን አስተዳደር የመሰረተችበትን በዓል አክብረዋል። የዚህን ዜና ዝርዝር በመጽሔቱ እናቀርባለን። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከኬንያው ምክትል ፕሬዚደንት ዊሊያም ሩቶ ጋር ትላንት ሰኞ ቱርክ ኢስታንቡል ውስጥ ተገናኝቶ ተነጋግረዋል። ዋና ጸሐፊ ባንኪሙን እና ምክትል ፕሬዚዳንቱ ስለ ክልሉ የሰላም የጸጥታና የሰብአዊ ረድኤት ፈተናዎች ሀሳብ ተለዋውጠዋል። ከመንግስታቱ ድርጅት መግለጫ ያገኘነውን ዜና ቆንጅት ታየ ታቀርበዋለች። ዋና ጸሐፊ ባንኪሞንና ሚስተር ሩቶ ሶማሊያን፣ ደቡብ ሱዳንንና ቡሩንዲን ጨምሮ የተለያዩ የአፍሪካ ወቅታዊ ሁኔታዎችን አንስተው ተወያይተዋል። የመንግስታቱ ድርጅት ላሉት ክልላዊ ፈተናዎች መፍትሄ ለማግኘት የተያዙ ጥረቶችን ለማገዝ ስለሚያደርገው እርዳታም ተወያይተዋል። የኬንያ መንግስት የምጣኔ ሀብት የጸጥታና የአካባቢ ደህንነቱን ሸክም አልቻል አልቻልነውም በማለት የዳዳቡን የስደተኛ ካምፕ ለመዝጋት ያደረገው ውሳኔ እንዳሳሰባቸው ዋና ጸሐፊ ባንኪሙን ለምክትል ፕሬዝደንቱ ገልጸውላቸዋል። ኬንያ ላያሌ ዓመታት ስደተኞችን ተቀብላ በማስጠለል በዓለም ግንባር ቀደም ሚና የተጫወተች ሀገር መሆኗን አንስተው ያሞገሱት ዋና ጸሐፊው አሁን ግን በቃኝ ማለቷ በብዙ መቶ ሺዎች በሚቆጠሩት ስደተኞች ላይ ከባድ ጉዳት የሚያስከትል መሆኑን ገልጸውላቸዋል። በመጪዎቹ ቀናት የመንግስታቱ ድርጅት ምክትል ዋና ጸሐፊ እና የስደተኞች የበላይ ኮሚሽነር ወደ ኬንያ በሚያደርጉት ጉዞ በጉዳዩ ላይ ይበልጡን ለመነጋገር እድል እንደሚከፍት ባንኪሙን ጠቁመዋል። የኬንያው ምክትል ፕሬዝደንት በበኩላቸው በመጪው እንደ ኤውሮፓውያን አቆጣጠር 2017 ዓ ም ለሚካሄዱት ምርጫዎች የተያዘውን ዝግጅት ጨምሮ ስለ ሀገራቸው ወቅታዊ ሁኔታዎች ለዋና ጸሐፊው አውስተዋል። ምርጫዎቹ በሰላማዊና ሰብአዊ መብቶችን ሙሉ በሙሉ በሚያከብር መንገድ መካሄድ እንዳለባቸው የመንግስታቱ ድርጅት ዋና ጸሐፊ አስገንዝበዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቪየትናም ሆነው ባደረጉት ንግግር የቪየትናምና የአሜሪካ ሕዝቦች አብረው የአንድ መቶ ዓመታት ጉዞ ጀምረዋል ብለዋል። ይሁን ጉብኝት በማድረግ ግንኙነታችን ለቀጣዮቹ አስርተ ዓመታት እንዲጠነክር አድርገናል ሲሉም ፕሬዚደንት ኦባማ አስገንዝበዋል። የቀድሞዎቹ ጠላት ሀገሮች ግንኙነት ፕሬዚደንት ኦባማ የፈለጉትን ያህል የመጠንከርም ሆነ ያለመጠንከር ጉዳይ የሚወሰነው በመጪው ጥር ወር በሚተካቸው ፕሬዚደንት ይሆናል። ፕሬዚደንት ኦባማ ዛሬ በሃኖይ ብሔራዊ ጉባኤ ማዕከል ላይ ንግግር ባደረጉበት ወቅት አንዳንድ የመንግስት ባለሥልጣኖችን ያቀፉ 2000 ሰዎች ተገኝተዋል። ቪየትናም ውስጥ ከ100 በላይ የሚሆኑ የፖለቲካ እስረኞች እንዳሉ ተገልጿል። ተቃዋሚዎች እንደሚሉት ባለፈው ሳምንት የታሰሩም አሉ። ፕሬዚደንት ኦባማ በደረጉት ንግግር የሰብአዊ መብት አያያዝ ጉዳይንም አንስተዋል። የመናገር የፕረስና የመሰብሰብ ነጻነት መብት በቪየትናም ህገ መንግስት የሰፈረ ነገር ነው ብለዋል። የቪየትናም የፖለቲካ ሂደት የኮሚኒስት ፓርቲ አባላት ላልሆኑ ተወዳዳሪዎችም ክፍት ስለማድረግ ጉዳይም ተናግረዋል። እነዚህን መብቶች ማስከበር ለመረጋጋት አደጋ አይሆንም ሲሉም ኦባማ አስገንዝበዋል። ወደ ሶሪያ ተጉዘው እስላማዊ መንግስት ነኝ የሚለውን ቡድን ለመቀላቀል በማሴር የተከሰሱት ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ነዋሪ የሆኑት ሶማሊያዊ አሜሪካውያን የፍርድ ሂደት አስራ አንደኛ ቀኑን የያዘ የሚኒያፖሊስ ከተማ እየተካሄደ ያለውን ይህን የፍርድ ቤት ውሎ ተከታትላ የአሜሪካ ድምጿ ፋለስቲን ኢማን ያጠናቀረችውን ዘገባ ዝርዝር ቆንጅታ ታይዛ ቀርባለች። ጉሌድ አሊ ኦማር፣ መሐመድ ፋራህና አብድራህማን ዳውድ ለእስልምና መንግስት ቡድን ድጋፍ ለመስጠትና ወደ ውጭ ሀገር ተጉዘው ግድያ ለመፈጸም በማሴር ወንጀል ነው የተከሰሱት። ቀድሞ ጓደኛቸው የነበረውና ለፌዴራሉ ምርመራ ቢሮ የጠቆመባቸው አብድራህማን ባሽር። በድብቅ የቀዳው ንግግራቸውና የሰጠው የምስክርነት ቃሉም ባለፈው ሳምንት በዋለው ችሎት ተሰምቷል። ሶስቱ ከሚኒሶታ ወደ ሶሪያ ሄዶ ከአይሲስ የተቀላቀለው ጓደኛቸው ጋር በስካይፕ ሲነጋገሩ ለጉዟቸው ስለሚያስፈልጋቸው ገንዘብና ሰነድ ሲያወሩ የቀዳቸው ተደምጧል። አንዳንዱ ጋር በሚተዋወቁበት የሚስትር ቃል ሲነጋገሩ መሆኑን ጠቋሚው በሽር ለፍርድ ቤቱ ነግሯል። ለምሳሌ በቴፕ ቅጂው ላይ ልጅቷ የሚሉት ፓስፖርት ለማለት እንደሆነ ነው የተናገረው። ዘ ሃት ቦይስ ኦን ዘ ብሎክ እነዚያ የሰፈራችን ቆንጆዎቹ ወንዶች ልጆች ሲሉ ደግሞ ኤፍቢአይ እየተከታተለን ነው ብለው በሚስጥር ሲናገሩ እንደሆነ አስረድቷል። ዛሬ የተከሳሾች ጠበቃው የኤፍቢአዩን ጠቋሚ ለመስቀለኛ ጥያቄ አቅርበውታል። ስለምንድን ነው በጓደኞች ላይ ልትጠቁም የፈለግከው? አፍዛ ደንግዝ ማሪዋና ስትስብ የለም ብለው ጠይቀውታል። አንደኛው ተከሳሽ የጉሌድ ኦመር እናት አስተያየታቸውን ተጠይቀው ነበር። ስአላሃ ለወዲዬ ኮለይ ዋ ለወደ መቀለዬ ዋ በደን ኦቃላ ወይ ኩችረን ጠቋሚው የተናገረው ሀሰት ነው፣ ራሱ የቆሰቆሰ አንድ አመት ሙሉ ያልሆነ ነገር ቀርቷቸዋል ሲሉ ነው የሚሰሙት። እናቲቱ አንድ ቀን እውነቱ ይወጣል፣ እግዚአብሔር ይረዳናል ሲሉም ተደምጠዋል። እንን በንሎ አሮርተኑ ገተረበይ የሌላኛው ተከሳሽ እናት የሆኑት ፋሪያ ሞሀመድም ጠቋሚው ቀጣፊ ነው፣ ልጆቻችንን በገንዘብ ነው የሸጣቸው፣ ስራም የለው፣ ወደሚማሩበት ኮሌጅና ወደ ቤት እየሄደ ተከታትሎ የሚቀዳቸው ለገንዘብ ነው ሲሉ አማረዋል። የክስ ሂደቱን እያደመጠ ስላለው ከህዝብ የተውጣጣ የፍርድ ሸንጎ የተከሳሹ አብድራህም እናት ሲናገሩ አንድም ሙስሊም ወይም ጥቁር ሰው የሌለበት ሸንጎ ነው። የፌዴራሉ ምርመራ ቢሮ ብዙ ነገር እየነገራቸው ነው። ነገር ግን ያም ሆኖ ፍትሐዊ ይሆናሉ ብዬ ተስፋ አድርጋለሁ ብለዋል። የጠቋሚው የመስቀለኛ ጥያቄ ምርመራ ሂደት እንደቀጠለ ነው። ቆንጅት እናመሰግናለን። አድማጮች ለዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና እኔም አሉላ ከብድንን ንጉሴ ታምሮ ያቀናብርናል። ጆጌል ፕሮግራሙን ይመራል። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25ና በ19 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚ የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ነበር። መጀመሪያ 2007 ላይ ያ ፓይላንድ ውስጥ ነበር። 2013 ፍሬንች ፖለኒጂያ ነበር። ብራዚል ደረሰና አሁን ደግሞ ወደ ገጠር አካባቢ ኬፕቨርድ። አሁን ምንድን ነው አፍሪካ በሩ ላይ ነው ያለው፣ አቶጌት ነው የሚሉት። አፍሪካውያንም መንቀሳቀስ አለባቸው። ደጋግመን እንደምንለው ፓስፖርት አይጠይቅም፣ ቢንቢ አይረስም፣ እንደዛ ነው። እዚህ በዋሽንግተን አቅራቢያ በህክምና ሙያ በማገልገል ላይ የሚገኙት የውስጥ ደዌ ህክምና ባለሙያው ዶክተር አሸናፊ ዋቅቶላ ናቸው። ህመሙ ዚካ ነው። በዚህ በዚካ ቫይረስ ስርጭት የተቀሰቀሱ አዲስ ስጋቶች ዙሪያ በሚያተኩር ተከታታይ ልዩ ዝግጅት ከሰጡት አስተያየት የተወሰደ ነው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ በሐኪሙን ይጠይቁ ታገኟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ የአዲስ አበባ ከተማ አስተዳደር በቦሌ ቡልቦላ ሰሞኑን እንዲፈርሱ የተደረጉ ቤቶች በአብዛኛው በአቋራጭ ለመክበር በሚፈልጉ ባለሀብቶች መሆናቸውን አረጋግጫለሁ አለ። እነዚህ ውጪ በተወሰደው እርምጃ ከዚህ ውጪ በተወሰደው እርምጃ ችግር ለሚደርስባቸው መንግስት መፍትሄ ማዘጋጀቱን ገልጿል። ቤታቸው እንደፈረሰባቸው የተናገሩት ሰዎች በስፍራው ግጭት እንደነበርና ጉዳት መድረሱን መግለጻቸው ይታወሳል። አስተዳደሩ ግን ግጭትም ጉዳትም አልነበረም ብሏል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ልኮልናል። በአዲስ አበባ ከተማ ቦሌ ቡልቡላ ልዩ መጠሪያው ወረገኑ በተሰኘው መንደር ውስጥ ከግንቦት 10 ቀን 2008 ዓ ም ጀምሮ የፈረሱት ቤቶች ከመጀመሪያው ስራው ህገ ወጥ በመሆኑ እንዳይገፋበት መንግስት በየጊዜው ማሳሰቢያ ቢሰጥ እንደነበረ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ዛሬ ለቪኦኤ ተናግረዋል። አቶ አሰግድ እንደሚሉት የቤት ባለቤት ለመሆን ህጋዊ አማራጮች እያሉ እነዚህ ቆርቆሮ በቆርቆሮ አልፎ አልፎም በላስቲክ የሚሰሩ ቤቶች መሬት በህገ ወጥ መንገድ ለመያዝ የሚደረግ ወረራ ነው። እነዚህን ቤቶች የሰሩት ደግሞ በአብዛኛው የገንዘብ አቅም አጥተው በተቸገሩ ሰዎች አይደለም፣ ይላሉ። አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ይሄ ህገወጥነት ያው በአቋራጭ ለመክበር ጥቂት ነጋዴዎች ባለሀብቶች የሚንቀሳቀሱበት ሁኔታ እንዳለ ነው። ይህን በትክክል አረጋግጣቸዋል? አዎ፣ አረጋግጠናል በትክክል የከፋ ችግር ውስጥ የሚወድቅ ሰው በጣም ጥቂት ሊሆን ይችላል። ቪኦኤ ቀደም ሲል ያናገራቸው እና ቤታቸው በአፍራሽ ግብረ ኃይል እንደፈረሰባቸው የሚያስረዱ ሰዎች እንደሚሉት ከሆነ ግን የቤት ክራይ ያማረራቸው እና ከእለት ጉርሳቸው እየቆጠቡ የሰሯቸው መጠለያዎቻቸው ያለ ርኅራኄ በግሬደር የታረሱባቸው እንደነበረ ነው። አቶ አሰግድ እንዲህ ያሉ ሰዎች በዚህ አጠቃላይ ሁኔታ ውስጥ ሊኖሩ እንደሚችሉ አያስተባብሉም። ለእነዚህ ግን መንግሥት መፍትሄ አመቻችቷል ይላሉ። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዞ ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸዋል። ከዛ በዘለለ በህገ ወጥ መንገድ የተያዘን ስርዓት አልበኝነትን ይዞ የሚንቀሳቀስ ዜጋ ማስተናገድ አስቸጋሪ ስለሚሆን ለወደፊቱም ይህን አቅጣጫ አጠናክረን እንደምንቀጥልበት ነው። በአዲስ አበባ ከተማ ውስጥ በተለይም በከተማዋ ዳርቻ በሚገኙ የተለያዩ ቦታዎች ህገወጥ ግንባታ ተከናውሏል እየተባለ ማፍረስ ከተጀመረ ዓመታት ተቆጥረዋል። በሚወሰደው እርምጃም የተለያዩ ጉዳቶች መድረሳቸው አይዘነጋም። እነዚህ ድርጊቶች ሲደጋገሙ የከተማዋ አስተዳደር በጥናት ላይ ተመስርቶ ለምን ዘላቂ መፍትሔ መስጠት አቃተው የሚል ጥያቄም ለአቶ አስቸግር ጌታቸው አቅርቤ ነበር። ምንድን ነው እንግዲህ ይሄን በዘላቂነት ለመፍታት በርካታ ስራዎች እየሰራን ነው። ቅድም እንዳልኩኝ ከተማዋን የተቀናጀ የመሬት መረጃ ስርዓት እየዘረጋን ያለ ነው በከተማ ውስጥ ያሉ ቤቶች በከተማ ውስጥ ያሉ ፓርሰሎች ተለይቶ እንዲታወቁ የሚያስችል ነው ያ መረጃ ስጠናቀቅ። እስከዚያው ግን ማድረግ የሚቻለው በሰው ነው የምታስጠብቀው፣ መሬቱን በደንብ ማስከበር ነው። ደንብ ማስከበር ደግሞ እያንዳንዷን ቦታ መቆጣጠር አይችልም። አሁን እነዚህ ቦታዎች ከከተማ ወጣ ያሉ የአዲስ አበባ ክልል ውስጥ የሆነ ግን አርሶ አደሩ የሚኖርበት አካባቢ ነው ሄደው ስኳድ ያደረጉትና ይሄን በየቀኑ መከታተል አይቻልም። ለሊት ለሊት የተሰራ ቆርቆሮ ተዘጋጅቶ እንጨት ተዘጋጅቶ ለሊት ነው ገጣጥሞ የሚያድረው ሰው። በቦሌ ቡልቡላ ወረገኑ ውስጥ ህገወጥ ግንባታ ተፈጽመዋል በሚል ከግንቦት 10 ቀን 2008 ዓ ም ጀምሮ በተካሄደው የማፍረስ ዘመቻ ላይ ከባድ ችግር እንደነበረ ቤታችን ፈረሰ ያሉ ሰዎች ለቪኦኤ መናገራቸው አይዘነጋም። በእለቱ እንዳሉት ከሆነ ብዙ የተኩስ ድምፅ እንደነበረ አያሌ የአምቡላንስ መኪኖች የቆሰሉ ሰዎችን ያመላለሱ እንደነበረ ዘርዝረዋል። የከተማው አስተዳደር ከንቲባ ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ግን አለኝ ባሉት መረጃ መሰረት ይሄ ሐሰት ነው። አንደኛ ግጭት የሚባል ነገር አልነበረም። ኦልሬዲ እኛ ኮሚኒኬት አድርገን ነው የገባ ነው። በወቅቱ ግን ያልተገባ እንቅስቃሴ የሚያሳይ ሰው ካለ ብለን ፖሊስ ኃይል እንዲኖረው አድርገናል። ያለምንም ግጭት ነው እነዚህን ህገወጥ ግንባታዎች የማፍረስ ስራ የተሰራው። ከዛ በዘለለ እንኳን የሞተ ሰው የቆሰለ ሰው የለም። እኛ በምናውቀው መረጃ የቆሰለም ሰው የለም እንኳን በስፍራው። ቤታችን ፈርሷል የሚሉ ሰዎች እንደሚናገሩት ከሆነ በቦሌ ቡልቡላ ወረገኑ መንደር ከ20 ሺ አባወራዎች የማያንስ ቤቶች ፈርሷል። አቶ አስገድ ጌታቸው ግን የፈረሱት ቤቶች 1200 ብቻ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው አመሰግናለሁ። ተከታዩ የመጽሄት ዘገባ ደግሞ ድንበር አቋርጠው ወደ ጋምቤላ በመግባት ሁለት መቶ ሰዎችን የገደሉ ህጻናትን አፍነው የወሰዱና የቤት እንስሳት የዘረፉት የሙርሌ ጎሳ ታጣቂዎች በህግ መጠየቅ እንዳለባቸው በኢትዮጵያና ና በደቡብ ሱዳን መንግስታት መካከል የጋራ መግባባት መኖሩን የጋምቤላ ክልል አስተዳዳሪ አስታወቀው ይላል። የጋምቤላ ክልል አስተዳዳሪ ጓትሎ ዋክቱት ለአሜሪካ ድምጽ እንዳስረዱት የደቡብ ሱዳን ባለስልጣናት ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪዎች፣ እና የሀገር ሽማግሌዎች ተወካዮች ገዳዮቹ ለፍርድ መቅረብ እንዳለባቸው ተስማምተዋል። አቶ ጋትሉክ ቱትን በስልክ ያነጋገራቸው እስክንድር ፍሬው ነው። ዝርዝሩ ይዞ ቀርበዋል። የጋምቤላ እና የሙርሌ የአገር ሽማግሌዎች በአንድ አዳራሽ ውስጥ ለስብሰባ ተቀመጡ። የበርካቶች ሕይወት በጠፋ ዝርፊያ በተካሄደ ማግስት የክልሉ ርዕሰ መስተዳድር ጋትሎ አክቶት እንደሚሉት ይህ አዲስ የሚባል ነገር ነው። ከዚህ በፊት መነጋገር አልነበረም ይላሉ ርዕሰ መስተዳድሩ። እናም ባለፈው እሁድ በጋምቤላ ከተማ የተካሄደው ስብሰባ ከፍተኛ ግምት የሚሰጠው መሆኑን ለአሜሪካ ድምፅ አስረድተዋል። ከአገር ሽማግሌዎቹ በተጨማሪ የሁለቱ ሀገሮች የፌዴራልና የክልል ባለስልጣናት እንደዚሁም የሃይማኖት መሪዎች መገኘታቸውንም ገልጸዋል። ስብሰባው ታፍነው የተወሰዱ ኢትዮጵያውያን ህጻናትን ለማስመለስ እየተሰራ ያለውን ስራ የገመገመ በቀጣይ ተግባራት ላይም አቅጣጫ ያስቀመጠ መሆኑ ተጠቁሟል። የህጻናቱ መመለስ ግን ብቸኛ ግብ እንዳልሆነ ርዕሰ መስተዳድሩ ጋትሉአክ ቱት አብራርተዋል። የኢትዮጵያን ድንበር ጥሰው የገቡት 28 ሰዎችንም የገደዱት ታጣቂዎች ለፍርድ እንዲቀርቡም የጋራ መግባባት እንዳለ ነው ያስረዱት። ልጆቹ ቢገኙ እንኳን የሰው ህይወት ያጠፉ ታጣቂዎች ለህግ የማቅረብ ስራ ይሰራል። It should be a actual death in መስክነቱም የዓለም አቀፍ ህጎች አሉ። በተለ የቦርደር ህጎች አሉ። ከቦርደር የዓለም አቀፍ ጋር ነው የሚያስጠየቃቸው ንሷን ዜጎች በመጨብጨባቸው እና ህዝቡን ከአካባቢ በማፈናቀል የህዝቡን ሀብቶ የሆነው ከብቶችም ትምህር በው ተጠያቂ ያደርጋቸዋል ማለት ነው። ይሄ የጋራ መግባባት መግባባታ ኢቨን በስብሰባ ላይ የሞርሌ አገር ሽማግሌዎች ናቸው ያነሱ የነበረው፣ እነኝህ ታጣቂዎች የእኛ ምክር ስለማይሰሙ ነው ወጣቶች ናቸው ስለዚህ የራሳቸው ኢኮኖሚ በመጥፎ ሁኔታ ለመበልጠቅ ነው እነኚህ ልጆች እያደርጉ ያለውና የሞርሌ ህዝቡን የሚጠየቅበት አካሄድ የለም ስለዚህ የሁለቱ አገሮች መንግስታት ይፈለጉና እርምጃ ይውሰዱ የሚል ነገር ነው ያነሱ የነበረው ማለት ነው። ይሄ ጥሩ ነገር ነው። በተለይም ሙርሌዎች የሚኖሩበት የደቡብ ሱዳን ቡማ ግዛት አስተዳዳሪና ሌሎች ከፍተኛ ባለስልጣናት በጋምቤላው ስብሰባ ላይ መገኘታቸውን አቶ ጋትሎ አክቱት አስታውሰዋል። ገዳዮቹ በህግ መጠየቅ እንዳለባቸው የሁሉም እምነት ነው ብለዋል። ርዕሰ መስተዳደር ነበሩ። የቡማ ስቴት ፕሬዚደንት ነበረ። ወደ ሰባት የቡማ ስቴት ኮሚሽነሮች ነበሩ። እናም የአካባቢ ልክ ማምብራትም ነበሩ። በተለይ ቀበሌዎቹም የሚመር የሚመሩ ልክ ማምበሮቹ የቀበሌ ልክ ማምበሮች በአካል ነበሩ፣ ቃል ገብተዋል። ይህ በማስገጠት ሳይሆን ራሳቸው ነው ይህንን ችግር መጥፎ እንደሆነ ማየት የጀመረው። ምክንያቱም ሁለት መቶ ስምንት ሰው ሞተዋል እንደገና ወደ አንድ መቶ ሀያ አምስት ልጆች በህይወት ሆነው ታፍኖ ተወስደዋል። ከሁለት ሺህ በላይ የቀንድ ከብቶችን ተዘርፎ ተወስደዋል። ይህ ምንም ክርክር አልነበረም። በማላችን ያውቃሉ። ይህ መጥፎ ድርጊት እንደሆነ ራሳቸው በጭ አገኝተዋል ያገኝተዋል። እነዚህ አመራሮች በተለይ የቡማ ስቴት ርዕሰ መስተዳድር የሆነው ባባ መዳን ኮኜ ራሱ ተናግሯል። ከወንጀለኞች ጋር የምንደራደር መንግስት አይደለም። የጁባ መንግስት ዋና መንግስት ቢሆን እኛምም እንደ ስቴት መንግስት አንደራደርም። ስለዚህ በተገኙበት ቦታ እርምጃ በጋራ መልጣለን የሚል ንግግር ነው ያደረጉ። አሁን የተያዘው መንገድ ህጻናቱን ለማስመለስ የተሻለ አማራጭ መሆኑንም ርዕሰ መስተዳድሩ ተናግረዋል። እነኚህ ትንሽ ህጻናቶች ናቸው። በጦርነት ከሆነ ማግኘትም እድልም ጠባብ ነው የሚሆነው። ምክንያቱም ልጆች ናቸው በየቤት የሚደበቁ ማግኘትም ተስፋ አይኖርም። ስለዚህ ይህንን ነገር ነው እኛ። ስለዚህ በገቡበት ቃል መሰረት አከብረን ስራ እንሰራለን ማለት ነው። ከነሱ ጋር ዛሬ የገቡትን ሁለት ህጻናት ጨምሮ ወደ ሀገራቸው የተመለሱት ቁጥር 56 መድረሱን አቶ ጋትሎዋክ አስታውቀዋል። የተመለሱት ህጻናት በሙሉ በጋምቤላው ህዳር 29 ቤተ መንግስት እንክብካቤ የተደረገላቸው መሆኑንም አመልክተዋል። ከመካከላቸው ወላጆቻቸውን ያጡ እንደሚገኙም ጠቁመዋል። ይህንን ለማጣራት ለክልሉ መንግስት ጊዜ ያስፈልገዋል ሲሉም አስረድተዋል። ይህ ከተለየ በኋላ ግን ትክክለኛ ርክክብ እንደሚያደርጉ ተናግረዋል። እስከዚያው ግን የምግብና የሕክምና አገልግሎት እንዲያገኙ እረፍትም እንዲያደርጉ መታሰቡን ነው ያስታወቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ኤርትራ እናመራለን። ዛሬ የኤርትራ የነጻነት ቀን 25ኛ ዓመት በመከበር ላይ ይገኛል። በመላ ሀገሪቱ በተለይ በአስመራ ከተማ ዜጎች በአደባባይ ተሰብስበው በዓሉን ሲያከብሩ ውለዋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች ነው ሲሉ ተናግረዋል። ዝርዝሩን ሳሌም ሰሎሞን ታቀርባለች። ኤርትራውያን የዛሬውን 25ኛ ዓመት የነፃነት በዓላቸውን ያከበሩት በመላ አገሪቱ ሲሆን በተለይ ፕሬዚደንት ኢሳያስ አፈወርቂ ለህዝባቸው ንግግር ባሰሙት አስመራ ከተማ በሚገኘው ባህቲ መስከረም በሚባለው አደባባይ በዓሉ በሙዚቃና የደስታ ርችት የደመቀ ሆኗል። የአስመራ ከተማ የመንገድ ዳርቻዎች ላይ አለፍ አለፍ ብለው የተተከሉ የዘንባባ ዛፎች በሰማያዊ አረንጓዴ፣ ቀይና ቢጫ ባንዲራ ደምቃ በመዲናይቱ ቁጥር 25 አሸብርቃ ታይታለች። ፕሬዚደንት ኢሳያስ አፈወርቂ ለህዝቡ ባሰሙት ንግግር ኤርትራ ዛሬ የተሻለ ቦታ ላይ ትገኛለች ላለፉት 25 ዓመታት በትግላችን የተገኙት የልማት ውጤቶች አጣጥመናል ብለዋል። ሀገራቸው ከተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረተሰብ የተጣለባትን ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች እንደሆነ አቶ ኢሳያስ ተናግረዋል። አብ ብድራማቲካዊ ናይ ጠቐነ ምህዞ ጽውጽዋይ ሸባብ በ2001 ዓ ም ፍጹም ተአማኒነት የሌለው ሸባብን ትደግፋላችሁ ክስ የገና በዓል ዋዜማ ኒውዮርክ በሚገኘው የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ማዕቀብ ተጣለ። የዚህ ዋነኛ ዓላማ የኤርትራን ልማት ማደናቀፍ፣ የሰራዊቷን ብቃትና ሀገርን የመከላከል አቅም ማመናመን ነው በፖለቲካና በምጣኔ እንድንገለል የታሰበ እርምጃ ነው። ዛዕበየ ታሪኻዊ ስግኣት ተጻባእቲ ኤርትራ ወትሩ ኃይሊ ህዝባ ስለ ዝኾነ ሰባዊ ጸጋታት ኤርትራ ንምብትታንን ምህውታትን ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የሃያ አንደኛው ዘመን የባሪያ ንግድ ተብሎ የሚጠራው ለዜጎቻችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህን መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚዳንት እውቅና ተሰጥቶ ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጋዙ ሳያንስ እኛን የሰብአዊ መብቶች ጥሰቶችን አበርትተዋል የሚሉ ክሶች ያቀርቡብናል። ፕሬዚደንት ኢሳያስ መንግስታቸው የወጠነውን የልማት እቅዶችና ስራዎች ህዝቡ እንደሚቀጥል ያላቸውን እምነት ጨምረው ለወርቅ እዮቤልዩ ልዩ ያድርሰን ሲሉ ንግግራቸውን ደምድመዋል። ክብርን ሓበንን ንዘይ ጸዓት ህዝብ ኤርትራ ምስጋናን ሞሳን ያለ ድካም የሚሠራው የኤርትራ ህዝብ ልማትና ትግል ኤርትራን ለሚመራው የኤርትራ የመከላከያ ኃይል ምስጋና እያቀረብኩ በወርቃዊ ዮቤልዮ ያገናኘን ድል ለኤርትራ ህዝብ። ኤርትራ ከ30 ዓመታት ትግል በኋላ በግንቦት 1983 ዓ ም ነጻነቷን ተቀዳጅታለች። የምሽቱን አቢይ ርዕስና የመጽሔቱን ትንታኔ ርዕሶች ነበር አድማጮች የተከታተላችሁት። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። አሁን ታዲያ በነጻዊ የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ምን አስጥልኝ በሻለቃ ዳዊት ወልደ ጊዮርጊስ ፕሮግራም ላይ ቃለ ምልልስ ከሰማው በኋላ ነው። ይኸውም ሁል ጊዜ ራሴ የምጠይቀው ለዘመናት የቀድሞው የኢትዮጵያ ሰራዊት ለፈጸመው ገድልና የነበረውን በዛ ጊዜ ወታደራዊ ስርዓት በዛ ጊዜ የነበሩት ወታደሮች ትምህርትና የትምህርቱን ጥራት ለዛች ክብር አገር የሰዉትን መስዋዕትነት ለታሪክ ዛሬ ካለው ከወያኔ ኢህአዴግ ሰራዊት ጋር ባነጣጥረው ለታሪክ መጽሐፍ ቢጻፍ ጥሩ ነው ብዬ ስላመንኩ ነው። ሻለቃ ዳዊት እርሶም ሆኑ ጓደኞቹ ለፈጸሟቸው መስዋዕትነት ኢትዮጵያ ሁል ጊዜም በክብር ታስታውሳቸዋለች። ኢትዮጵያን እግዚአብሔር በቸርነቷ ይጎብኛል። ጎመራው ነኝ ከተላሲ ፍሎዳ። ሰላም ለቪኦኤ። እኔም ደውለው በዶክተር አሸብር በፓናማ አፍሪካ በክብር እንግድነት ተመርጫለሁ ያሉትን ነው እሳቸው እንደ ሰማ ነው ለአፍሪካ ልማትና እድገት ለአፍሪካ ሰላም በመስራቴ ይሄንን ግምት ውስጥ ከተው ነው ፓርላማም ሳልመረጥ ይሄንን የክብር ቫይስ ፕሬዚደንትነት የሰጡኝ ብለዋል። እንደዛ ከሆነ ለተወለዱበት አፈርቅሞ ላደጉበት ሳይማር ላስተማራቸው ህዝብ ምን ልማትና ሰላም በህዝብ መሀል አውርደዋል ወይ? እንዲህ ቢሆን ለምን አልተመረጡም? ይሄንን ስራ ለከፋ ህዝብ ሰርተዋል ወይ? ይሄንን ጠይቁልኝ። ይሁኔ ነኝ ከቦንጋ ከፋ። የአንዲት የውጭ ሀገር ሰው የኢትዮጵያ መንግስት ጥሩ እየሰራ ነው የሞተር ሀብ የለም ብላ ስትናገር ሰምቼ በጣም ያዘንኩት አንደኛ፣ ኢትዮጵያ ውስጥ ተራ በሚባለው ከአስር እስከ ሃያ ሚሊዮን ነው። ከዛ ውስጥ ቁጥሩ ራሱ አንድ አይደለም። ቢያውቁ ኑሮ ይሄ ነው ብሎ ያው ይናገሩ ነበር። ከዚህ በፊት እዚ ከሚለኝ በቢቢሲ ልጄ ሞተብኝ ብላ ወሎ ውስጥ የሆነ ሴትዮ በቢቢሲ ትናግራ በኢትዮጵያ ሚዲያ ወይ ደሞ መገናኛዎች ልጄ ታሞ ነው የሞተው ብላ ልጇን ሁለተኛ ጊዜ እንዲሞት አድርጋለች። ከዚህ በፊት እንደዚሁ ሚሊዮን ሽሩ በሚባል ጋዜጠኛ በስደት እንደወጣ ራሱ ተናግሮ ቤተሰቦችን አስገድደው አይ ተሰዷል የሚወጣው ለስራ ነው ምናምን ብሎ ነው የተናገሩት። እና እስኪ አንዳንድ ጊዜ የመንግስት ባለስልጣኖች ተቃዋሚ ሲናገሩ የመንግስት ባለስልጣኖች ያሉትን ከዚህ በፊት ብላችሁ ለግንዛቤ ያህል ታቀርባላችሁ። እንደዚህ አይነቶቹን ለምንድን ማታቀርቡት? በጋምቤላ ላይ ስላሉ ኢትዮጵያውያን ወገኖቻችን ስለተገደሉትም ስለታፈኑትም ቅሬታ አለኝ። የሞቱት በቃ ተረስተዋል ማለት ነው ሁለት መቶ ስምንት ሰው ተገሎ ጸጥ ነው የተባሉ። አሁን ስለጠፉት ነው የጠፉትን ሳንረሳ የሞቱት ለምንድን ነው ለ የመንግስት ባለስልጣኖችም ሆነ ማንኛውም ማይጠየቀው። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በአቀርብናቸው ፕሮግራሞች ላይ ያሏችሁን አስተያየቶች ጻፉ፣ ደውሉልን። አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። ርሰውሪዎቹን ባጫጭሩ በኩርዶች የሚመሩ የሶሪያ ዴሞክራሲያዊ ኃይሎች ራካ የተባለችውን ከተማ ለማስመለስ ውጊያ እየተካሄደ መሆኑን ገልጸዋል። ራካ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን እንደ መዲናው የሚያያት የሶሪያ ከተማ ናት። ሁለት በዩናይትድ ስቴትስ የሚደገፈው የጥምረት ቡድን መሪዎች ከተማይቱን ነጻ የማውጣት ጥቃት እንደተጀመረ ገልጸዋል። የመጀመሪያው እርምጃ የከተማይቱን ሰሜናዊ ክፍል ነጻ ማውጣት ነው ብለዋል። የግሪስ ባለሥልጣኖች ዛሬ ማለዳ አይዶሜኒ ከተባለው በወግ ያልተመሰረተ የስደተኞች ሰፈር ስደተኞችን ማስወጣት ጀምረዋል። በ8400 የሚገመቱ ስደተኞች ተጠለውበት እንደነበር ታውቋል። ቢያንስ 400 ፖሊሶች ስደተኞችን ለማስወጣት ወደ ሰፈሩ ተልከዋል። የግሪስ ባለሥልጣኖች ስደተኞችን ለማስወጣት ኃይል አንጠቀምም ብለዋል። እስካሁን ባለው ጊዜ ስደተኞችን የማስወጣቱ ተግባር በሰላም እየተካሄደ ነው ሲሉ ግሪስ ያለው የኦቻ ማለት የዓለም አቀፍ የፍልሰት ድርጅት ቃል አቀባይ ክርስቲን ኒኮዶዋ ለአሜሪካ ድምጽ ሬዲዮ ተናግረዋል። ወደ ሁለተኛው አጋማሽ በስፋት ከመዝለቃችን በፊት ይህን ከጀርባ የምትሰሙትን ቆየት ያለ ስልት አቀናባሪያችን ንጉሡ ታምሬ ይመርጦልናል። በቅርቡ ሰባ አምስተኛ ዓመት የልደት በዓሉን በአዲስ አበባ ያከበረው መሐሙድ አህመድ ነው። ምን ይሆን ምክንያቱ አይኖች ትራቡ ደረሰ ሳቱ የዘገየሽበት የሽበት ምን ሆ ምክንያቱ ምን ሆ ምክንያቱ አይኖች ተራቦ ደረሰ ሰአቱ ሰአቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖች ተርበው እፎይ ባለልቤ ፍቅሪያንችን አግኝቼ አግኝቼ I was about to tell you, I don't see. Not to lie, not to say. I'm the story, I tell you. Terra butterabo, so ምን ሆ ምክንያቱ ምን ሆ ምክንያቱ አይኖች ተራቦ ደረስሳቱ የዘገየሽበት ምንድነው ምክንያቱ ምን ሆ ምክንያቱ አይኖች ተራቦ ደረስሳቱ እንዳችሚናፈቅ ከወዴት ይመጣ ይመጣ

ሰባ፣ ማህሙድ አህሙድ አምስተኛ ዓመት የልደት በዓሉን የ50 ዓመታት የሚጠጋ ምናልባትም ከዚያ በላይ የሙዚቃ ህይወት ጉዞ ተከብሮ ነበር። ማህሙድን በሌላ ፕሮግራም እናመጣዋለን። አሁን ወደ ቀዳሚው ቅንብር ነው የምናልፈው። አስተናጋጆቻችሁ አሉላ ከበድና አዳነች ፍስሐየንን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ሐኪሞን ይጠይቁ። ሐኪሞን ይጠይቁ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ የሚያተኩር ተከታታይ ልዩ ዝግጅት የመጀመሪያ ክፍል ነው ይዘ የቀረበው። ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሁፍ በአማርኛ ያቀረቡትና ስለ ቫይረሱ ምንነትና ሌሎች ተዛማች ጉዳዮች ያስረዱን የውስጥ ደዌ ሕክምና ባለሙያ ዶክተር አሸናፊ ዋቅቶላ ናቸው እንግዳችን። ሀኪሙን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። እንግዲህ፣ አሉላ አመሰግናለሁ አዳነች። በመጪ ወራት በዚህ በዩናይትድ ስቴትስ የዚካ ቫይረስ በስፋት ይሰራጫል በሚል እያነጋገረ ባለበት ና እንዲሁም በአፍሪቃ ሀገሮች ሊኖር ስለሚችል ስርጭት በብራዚል የዓለም ዋንጫ ጉዞና የከሰተው ስጋት በተከታታይ እንመለከታለን። ወደ ቀዳሚ ክፍል ሄደ ዶክተር አሸናፊ ዋቅቶላ በዚካ ቫይረስ ምንነት እና ሌሎች ተዛማች ጉዳዮች ላይ ተከታታይ ውይይቶችን አድርገናል። በዛሬው ውይይታችን የዚካ ቫይረስ ስርጭት አዲስ የከሰተውን ስጋት በተለይም ደግሞ በዚህ በዩናይትድ ስቴትስ በበርካታ ግዛቶች ውስጥ በመጭው ወራት ውስጥ ነፍሰ ጡርናቶችን የማጥቃት እድሉ ከፍ ይላል የሚል ስጋት እያነጋገረ ነው ያለው። በዩናይትድ ስቴትስ ብሔራዊ በሽታዎች መከላከያ ና መቆጣጠሪያ ድርጅት ሲዲሲ፣ ና እንዲሁም በብሔራዊ የጤና ምርምር ኢንስቲትዩት ኤንአይኤች ባለሙያዎች፣ ባለስልጣናት፣ እንዲሁም የህግ አውጪዎች ና የፕሬዚዳንት ኦባማ አስተዳደርም እየተነጋገሩበት ያለ ነው። እስኪ ስለ ስጋቱ ተጨባጭነትና ስለ ሁኔታው ባጭሩ ያስረዱን በቅድሚያ። እሺ በመጀመሪያ አቶ አሉላ እና ቮይስ ኦፍ አሜሪካን እጅግ በጣም አመሰግናለሁ። ባለፈው ዝግጅቶች እንደተነጋገርነው እዚህ ሀገር ያለው በዚካ ቫይረስን የተያዙ ሰዎች ቁጥር ቀስ በቀስ እየጨመረ ነው የሄደው። ገና የጨመርንበት አካባቢ ያየን እንደሆነ ከመቶ በታች ነበረ በጥር ወር አካባቢ አሁን በአሜሪካን ይሄ ሜንላንድ የምንለው ውስጥ አምስት መቶ አርባ አራት። ሌሎቹ ዋናው ሀገሩ ውጭ ያሉት ግዛቶች ውስጥ ያሉት ስምንት መቶ ሰላሳ ስድስት ነው የዘገቡት እስከ አንድ አስራ አምስት ቀን። ይህ ምን ማለት ነው? አብዛኛው በተለይ ወደዚህኛው ወደ ሀገሩ የመጡት ከጉዞ ጋር የተያያዘ ነው። እዚህ ዋናው ሜንላንድ ላይ በቢምቢ የተላለፈ አንድም አልተዘገበም እስካሁን ድረስ። ይህ ሁሉ አምስት መቶ አርባ አራቱ የተዘገቡት በጉዞ አማካኝነት ብራዚል፣ ሜክሲኮ፣ ሆንዱራስ እንደዚህ ወይም ሌላ ቦታ ደርሰው ሲመለሱ ነው። ግን ዋናው በጉዞ ራሳቸው የተጓዙት ናቸው አብዛኛዎቹ። አሁን ከነዚህ ከአምስት መቶ አርባ አራቱ መቶ ሀምሳ ሰባቱ እርጉዞች ናቸው። እንግዲህ ይህ ትልቅ ቁጥር ነው። ከዚህ ደግሞ ከዩኤስ ግዛቶች ከስምንት መቶ ሰላሳ ስድስቱ መቶ ሀያ ሁለቱ እንግዲህ ጠቅላላ ከሁለት መቶ ሰማንያ አንድ ገደማ እርጉዞች ናቸው ከነዚህ ከጠቅላላው እና ይሄ ትልቅ አሳሳቢ አስጊ ሁኔታ ነው። ሌላው ጉዳይ ምንድን ነው? እስካሁን እኮ ይሄ በጉዞ ጋር የተያያዘ ነው። በተለይ ያለው አሁን አየሩ ሞቅ እያለ ሲመጣ ይህንን ሊያስተላልፉ የሚችሉት ድምቢዎች ድምቢዎች መንቀሳቀስ ይጀምራሉ። እላይ ድረስ አሉ። ዋሽንግተን ዲሲ ድረስ ካፒታል ሂል ላይ ተገኝተዋል። ስለዚህ ሪስክ አለ ነው። እንደውም ትላንትና ና ትላንት ወዲያው ኤንይች ፎች ያሉት ምናልባት ከሚቀጥለው ወር ጀምሮ የዚሁ አካባቢ ቢምቢ መንቀሳቀስ ሊጀምር ይችላል ብለዋል ዶክተር አሸናፊ። በሽታውን የሚያሰራጩት ትንኞች በተጓዦች የሚመጣ ብቻ ሳይሆን በአገር ውስጥም እንቅስቃሴ መታየት ሊጀምር ይችላል ነው ያሉት። አዎ ይህ እንግዲህ ከወባ በሽታ ይለያል ቢምቢው ኤዲስ ኢጅፕቲ የምትባለው አይነት በአብዛኛው የምታስተላልፈው። ኤዲስ ኢጅፕቲ ዋሽንግተን ዲሲ ውስጥ እንኳን መኖር እንደምትችል ይታወቃል። በጣም ቀዝቃዛ ወደሆነ ወደ ካናዳ ምናምን አትደርስም፣ ግን ግማሹ ለአሜሪካን የመድረስ እድል አለ እና እዚህን ተጓዥ ጋር የተያዘ ሳይሆን የስፍራው የራሱ ሊኖር ይችላል። አሜሪካ ሀብቱም እውቀቱም ስላለ እንደ ሌላው አገር እጅግ በጣም ይስፋፋል ተብሎ አይጠበቅም፣ ግን የተወሰነ ደረጃ ይኖራል የሚል ስጋት አለ። ዶክተር አሸናፊ ሁለት የተለያዩ ጫፎችን ነካለን። ለአድማጮቻችን ፍላጎት መሟላት ስንል በዚህ በዩናይት ስቴትስ የተነሳው ከሌሎች ሀገሮች የተሻለ የሕክምና የጤና አጠባበቅ ስርዓት ያለበት ቀደም ብለው እንደገለጹትም በሁሉም መልኩ የተሻለ ዝግጅት ባለበት አገር እንኳን የሚያሳስብ መሆኑ ሌሎች ገጽታዎቹን እንድናይ መፍቀዱ እንዲሁም እዚህ የፈጠረውን ሁኔታ ጨረፍ አድርገን ለመመልከት ያህል ነው። እንደ አፍሪቃ ባሉ የተለያዩ አገሮች ውስጥ በብዙ ሺዎች የሚቆጠሩ ሰዎች ወባ ትንኝ በሚሞቱባቸው አገሮች በቅድሚያ ይሄ ወረርሽኝ የመቀስቀሱ ወይም እዛም የመከሰቱ እድል ምን ያህል ነው? ከተከሰተስ ምን አይነት ሁኔታዎችን ይከስታል? እንዲሁ ስጋት ብቻ ሳይሆን በመረዳት ሊደረጉ የሚችሉ ነገሮችን እንድናዛምድ ምን ይታዩታል? ቅድሚያ እንደው የአፍሪካን ብንመለከት እንደ ኢትዮጵያ ባሉ የተለያዩ የአፍሪካ ሀገሮች ውስጥ የመከሰት እድሉ ምን ያህል ነው? ምን አይነት ሁኔታስ ይፈጥራል? አዎ እንግዲህ ይህንን በቀጥታ የሚመልስ በሜ ሀያ የወጣ መረጃ አለ ከደብሊዩ ኤች ኦ። ኬፕ ቨርዴ በሴኔጋል በኩል በዚ ያሉ ደሴቶች ውስጥ በስፋት የተዛመተ ነው። እና ይሄ ምንድን ነው ምንጩ ኬት ነው የሚለውን በጄኔቲክ ምርመራ አድርገው አሁን አግኝተውታል። የመጣው ከብራዚል ነው። እንግዲህ ከብራዚል የመጣው ደግሞ በሰላማዊ ውቅያኖስ ከፓስፊክ አይላንዶች እንግዲህ መጀመሪያ ሁለት ሺ ሰባት ላይ የአፓይላንድ ውስጥ ነበር። ሁለት ሺ አስራ ሶስት ፍሬንች ፖሊኔዥያ ነበር፣ ብራዚል ደረሰ እና አሁን ደግሞ ወደ ህዳር አካባቢ ኬፕ ቨርድ የሚባል አሁን ምንድን ነው አፍሪካ በሩ ላይ ነው ያለው። አቶጌትስ ነው የሚሉት በሩ ላይ ነው ያለው። አፍሪካውያንም መንቀሳቀስ አለባቸው፣ መዘጋጀት አለባቸው። ይሄ በአጭር ጊዜ ነው ደጋግመን እንደምንለው ፓስፖርት አይጠይቅም። ቢምቢ ቫይረስም እንደዛው በር ላይ ስለሆነ ከፍተኛ ስጋት አለ የመሰራጨቱ። እንግዲህ በአፍሪካ አየሩ ሲቀየር አውሮፓውያንም እንደዚሁ እንግዲህ በጣም ቀዝቃዛዎቹ ሳይሆን፣ አንዳንድ ቦታዎች ሎካል ስርጭት ሊሆን ይችላል ብለው ሰመሩም ላይ ይፈራል። ሞቃታማው ወራት ላይ ማለት ነው። ትንኞች የሚራቡበት ሁኔታ የሚፈጠር በመሆኑ በቀላሉ የማስተላለፍ እድል ይኖራል ነው አዎ፣ እሱ አለ። ዶክተር አሸናፊ በሩ ላይ ነው ብለዋል። አፍሪቃ የመግባት እድሉ አፍሪቃ ከዚህ ቫይረስ የተጠበቀች የተከለለች እንደው ምንም አደጋ ማያሰጋት አይደለችምና ዝግጅት ያስፈልጋል ብለዋል። ምን አይነት ዋና ነገሮች ከግምት ሊገቡ ይገባል? ኢቦላን የመሰለ አደገኛ ወረርሽኝ ከፍተኛ እልቂት የሚፈጥርበትን ሁኔታ በዓለም አቀፉ ማህበረሰብ ርብርብ ጭምር ስጋቱን መቀልበስ ተችሏል። ከተጎዱ ሀገሮች ሁሉ እስከ ማጥራት ብዙ ሰዎች የሞቱበት ነው። የዚካ ቫይረስስ ምን አይነት ዝግጅት ይጠይቅ ይሆን? እንግዲህ መጀመሪያ ትምህርት ነው። ይሄንን በሚመለከት ከፍተኛ ማስተማር መጀመር አለብን። ቢምቢዎች እንዴት አድርገው በሽታውን እንደሚያስተላልፈው እንግዲህ ባለፉት ጊዜ ተነጋግረናል። እንግዲህ ዚካ እኮ መነሻው ራሱ ከዩጋንዳ ነው እና የማስተላለፍ ዚካን የሚያስተላለፍ አቅም ያላቸው ቢምቢዎች በአብዛኛው በምድር ወገብ አካባቢ ያሉ ሀገሮች ውስጥ አለ በስፋት ስለዚህ ማስተማሩ ነው የሚጀምረው። ስለ ቢምቢ መከላከል ማጥፋት ነው መቆጣጠር፣ እሱ ትምህርቱ መጀመር አለበት። ሁለተኛ እንዴት እንደሚተላለፍ ዋናው ከቢምቢ ነው፣ ግን በሌላ የመተላለፊያ ዘዴዎች ማለት በደም በግብረ ስጋ ግንኙነት የሚተላለፉ ነገሮች ስላሉ ይሄ ስለ ኤድስ ያደረግነው ትምህርት ሁሉ እዚህ ላይ ይጠቅማል ማለት ነው። ሰዎች ወጣቶች ኮንዶም መጠቀም አለባቸው። አንዳንድ ጊዜ ይሄ ስርጭቱ ሲጀምር እርግዝናንም ራሱ ይሄን ሁኔታ በተስፋፋበት ቦታ ወደፊትም ማስተላለፍ የሚያስፈልግበት ዝርዝር ሁኔታዎች ሊኖሩ ይችላሉ። እንግዲህ እንደ ሰዎቹ እንደ ሁኔታቸው አይቶ ማለት ነው ቅጡ ማቀድ ያስፈልጋል ነው ሚ ግን ትምህርቱ መጀመር አለበት ትምህርቱ መጀመር አለበት ብለዋል ዶክተር አሸናፊ። ከፍተኛ ቁጥር ያላቸው ለቫይረሱ የተጋለጡ ሰዎች የተዘገቡባት አሳሳቢውን የአንጎል ጉዳት ላይ ወይም የሚደርሱ ጉዳቶች ጨምሮ የጤና ሁከት የገጠማቸው ጨቅላ ህጻናት ለቫይረሱ ከተጋለጡ እናቶች መወለዳቸው የተዘገበባት ብራዚል የዓለም ዋንጫን በቅርቡ ታስተናግዳለች። ወደ ብራዚል ጉዞ ስጋት ፈጥሯል። እርሶስ ምን ይላሉ? በሚቀጥለው ፕሮግራማችን እንመለሳለን። አድማጮች፣ በሐሳቡ ተሳተፉ። አሁን ንግድና ምጣኔ ሀብት በኢትዮጵያ ኤልኒኖ የአየር ጸባይ ለውጥ በኢትዮጵያ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብ የጎርፍ አደጋ አስከትሏል ከ10.2 ሚሊዮን በላይ የሚሆኑ ዜጎች በድርቅና ጎርፍ ተጠቅተዋል የዚህ ሁሉ የዜሮ ድምር የምጣኔ ሀብቱ ላይ ጫና አሳድሯል የዚህ ዓመት የኢትዮጵያ እድገት ቀደም ሲል ለተከታታይ ዓመታት ታይቷል ከተባለበት የሁለት ዲጂት እድገት ዝቅ ብሎ በ4.5 ከመቶ እድገት ያሳያል ሲል የዓለም የገንዘብ ድርጅት አይኤምኤፍ ባለፈው መያዝያ ወር ይፋ አድርጓል በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ ተቋማት የሰሩትን ዶክተር አክሎክ ቢራራን ማብራሪያ እንዲሰጡን የንግድና የምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ጋብዟቸዋል። ቀጥሎ ይቀርባል። የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እና ጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍ እና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም? የውጭ እርዳታ እና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ። እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብአቶችንን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታን ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድን ነው? አገሪቱ ህዝቧ መቶ አንድ ሚሊዮን ደርሷል። መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት። እንግዲህ ከልማቱ አንጻር ደግሞ የመሰረተ ልማትና የአገልግሎት ዘርፉ ላይ መንግስት መንገድ ይሰራል፣ ግድቦች ይሰራል። የመሳሰሉ ልማቶች አሉ። በዚህ መልኩ ሁለት አይነት ተጽዕኖ እያሳደረ እንደሆነ ነው የኢትዮጵያ መንግስት ባለስልጣናትም የሚጠቅሱት። አንደኛው እንግዲህ ሀብቱን ወይም ደግሞ በዚህ ልማት ላይ ሊውል የሚችለውን ሀብት ወደ አስቸኳይ እርዳታና ወደ መልሶ ማቋቋም መውሰዱ፣ ሁለተኛ ደግሞ የጎርፍ አደጋዎች ራሳቸው በመሰረተ ልማት ላይ ድልድዮችን ያፈርሳሉ፣ መንገዶችን ይሰብራሉ። በዚህ ዙሪያ የኢትዮጵያ የትራንስፖርት ሚኒስትር ቃል አቀባይ አቶ ሳምሶን ወንድሙ ያሉትን እናሰማ ሰዎችን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ የአምስት ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርነት አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሔ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት በቀጣይ አጭር ቀናት ምላሽ መስጠት የጥገና ስራ ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመር እንደዚህ ጎርፍ የተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ታጀራ መስመር እንደዚሁ ጎርፍን ተከትሎ ጉዳቶች ደርሰዋል። ዶክተር አክሎግ አጠር ያለች ጥያቄ እዚህ ላይ ለአንሳና ውይይታችንን እንጨርሳለን። መሰረተ ልማት ምጣኔ ኪሳራ በአጠቃላይ ምጣኔ ሀብት ላይ ያለው ተጽዕኖ ምንድን ነው? ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት ምን ሆነ ወይም ደግሞ ወደመ ማለት ነው። ይህንን ላለማድረግ የሚቻልባቸው ዘዴዎች አሉ ወይ ወይስ የሉም ወይ ብሎ መጠየቅ ያስፈልጋል። ከሌሎች ሀገሮችም ለመማር የምንችለው ምንድን ነው? ህብረተሰቡ አቅሙ ጠንካራ ከሆነ የኢኮኖሚው የምርት የእርሻ ሆነ ወይም ደግሞ የአገልግሎት ወይም ደግሞ ሌላ ከእንትን ከመሰረተ ልማት ጋር ከተያያዘ ሬዚሊየንስ እየተፈጠረ ሊሄድ ይችላል። ኢትዮጵያ ይሄን ለማድረግ ችሎታ አላት። እምቅ የሆነ አቅም አለ። ህዝቡ ታታሪ ነው። ህዝቡ አስተዋይ ነው። በቀላሉ በአጭር ጊዜ ለመማር የሚችል ህዝብ ነው ያለው። ስለዚህ ይቻላል የሚል እምነት ነው ያለኝ። ነገር ግን የፖሊሲ ኢንተርቬንሽኑ ከፖለቲካ ቁጥጥር ውጭ መሆን ይኖርበታል። ህዝቡ ተሳትፎ እንዲኖረው ያስፈልጋል። ህዝቡ የሚሰጠውንን ግብዓት ይህን ብናደረግ ይሻላል በሚባልበት ጊዜ መንግስት ደግሞ ይህን መቀበል ይኖርበታል። ከሌሎችም ሀገሮች ለመማር ፈቃደኛ መሆን ይኖርበታል። በግትር እንዲሁ መንገድ ስለተሰራ ብቻ መንገዱ ተሰርቷል ስለዚህ እድገት አለ ብሎ ለመናገር አይቻልም። በጣም ነው የማመሰግነው ዶክተር አክሎክ ቢራራ ለሰጡ ማብራሪያ አመሰግናለሁ። በጣም አመሰግናለሁ አቶ ሄኖክ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ግብርና። የኢትዮጵያ የእርሻና የገጠር ልማት ሚኒስቴር አርሶ አደሮች በምርምር ሥራ ላይ እያሳተፈ ነው ይላል። አርሶ አደሩ ኪዳኑ ግርማይ በምስራቅ የትግራይ ክልል በሀውዜን ወረዳ ከትግራይ የእርሻ ምርምር ማዕከል ጋር ይሰራሉ። አይርላንድ በተካሄደው ዓለም አቀፍ የእርሻ ጉባኤ ላይም በመሳተፍ ከማላዊና ሌሴቶ ከመጡ አርሶ አደሮች ጋር የልምድ ልውውጥ ማካሄዳቸውን ይናገራሉ። አርሶ አደሩ በአዝእርት የፍራፍሬና የንብ እርባታ በመሰማራታቸውም የቤተሰቦቻቸውን አባላት የምግብ ዋስትና ማረጋገጣቸውን ነው የሚናገሩት። ወደ አካባቢ የተጓዘው ግርማይ ገብሩ አርሶ አደሩን አነጋግሮ ለዛሬ ተከታዩን ዝግጅት አድርሶናል። ዝናብ ያራ ሰውና ያለመለመው የምስራቁ የትግራይ ምድር እየቃኘን ከመቐለ ሁለት ሰዓት የሚወስደውን የሐውዜን ወረዳ መንገድ ተያያዝ ነው። የሐውዜን የገበያ ቀን ሮብእ በመሆኑ ሐውዜንን ያዋሰኑ ወረዳዎችም ጭምር የላኳቸው ገበያተኞች ወደ ገበያ የሚያቀርቡትን ምርት ተሸክመው ይጎርፋሉ። እንዲያ እንዲህ እያልን ከጠዋቱ ሶስት ሰዓት በሐውዜን ወረዳ የደብረ ብርሃን ገጠር ውስጥ የሚገኙት ታታሪና ተመራማሪ አርሶ አደር ግቢ ውስጥ ደረስን። አቶ ኪዳኑ ግርማ ይባላሉ። አቶ ኪዳኑ የተሻሻለ የእርሻ ዘዴ ተግባራዊ ለማድረግ የዘመቱ አርሶ አደር፣ የትግራይ የእርሻ ምርምር ተቋም ከአገር ውጭና ከአገር ውስጥ ያገኛቸውን የዘመናዊ እርሻ ግብዓቶችን ተጠቅመው ምርታማነትን በማሳደግ ኑሯቸውን የቀየሩ ብርቱ ገበሬ ናቸው። እዚ ሎሚን ሎሚን ይህ ሎሚ ነው። ሎሚ ትፈልጋለህ? በቤት ውስጥ እንግባ። ይህ የእኛ መኖሪያ ነው። ይህ ደግሞ የከብቶች በረት ነው። ድሮ አብረን ሰዎችና እንስሳት ነበር የምንኖረው። በአሁኑ ወቅት ግን የየራሳችን ተለይቶ ንጽሕናው በጠበቀ መልኩ መኖር እንዳለብን በተሰጠን ትምህርት መሰረት ይኸው ተግባራዊ አድርገነዋል። ይህ ደግሞ የንቦች ቀፎ ነው። ዘመናዊ ቀፎ ንቦችን እዚህ እናራባለን። የዘመናዊ ቆፎ እጥረት ሲያጋጥመኝም ራሴ አዘጋጃልሁኝ። ይህን የምትመለከተው ቀፎ ራሴ ነኝ የሠራሁት። አርሶ አደር ኪዳኑ ሞተር ገዝተው ውሃ በመሳብ ባላቸው የእርሻ መሬት የተለያዩ አዝርዕት አትክልትና ፍራፍሬ በማልማት ይጠቀማሉ። የእርሻ ምርምር ተቋሙ የሚያቀርብላቸው ምርጥ ዘር ዘመናዊ ማዳበሪያና የአስተራረስ ዘዴ በመጠቀም ያገኙትን ምርት ማሳቸው ውስጥ እየተዘዋወርን ተመልክተናል ስኳር ድንሽ ስንዳይ ስኳር ድንችና ድንች ከአዝርት ደግሞ በቀሎና ስንዴ ከፍራፍሬዎች ደግሞ ትርንጎ ብርቱኳንና ዘይቱን አለን የከብቶች መኖም እናዘጋጃለን ይህ ደግሞ ሽንኩርት ነበር የተዘራበት ተሽጦ አልቋል እዚያ ጋር የምትመለከተው ማዳበሪያ የተደረገበት ማሳ ለስንዴ ነው የተዘጋጀው። ለዘር የምንጠቀምበት ስንዴ የህንድ ምርጥ ዘር ነው። ጥሩ ምርት እናገኝበታለን። አቶ ኪዳኑ ግርማይ ከትግራይ የእርሻ ምርምር ተቋም የሚያገኙትን እገዛ ይገልጻሉ። ዘመናዊ የእርሻ አጠቃቀም የቴክኖሎጂ ውጤቶችን ተጠቅመው ሰርተው እንዲያለሙ የሚያስችላቸው ብቃት እንዲያገኙ ትምህርት ነው የሚሰጣቸው። የእርሻ ምርምሩ ተቋም ከአየርላንድ መንግሥት ጋር በመተባበር ትግራይ ውስጥ የተመራማሪ ገበሬዎችን አማካኝነት ተግባራዊ ምርምርን ያካሂዳል። ከትግራይ የእርሻ ምርምር ተቋም ወደ አርሶ አደሩ እየተሸጋገር ያለው አቅም በሚመለከትም አርሶ አደር ኪዳኑ ግርማ ይገልጻሉ። እምዚ ጌርካ ስራሕ እዚ ለውጥ አሎ ካብ ወፃ ዓዲ ይኹን ካብ ውሽጢ ዓዲ ይኹን እንዲህ ነው መስራት ያለብህ፣ ይህንን ለውጥ ታገኝበት አለህ በማለት ብማለት ከውጭ አገርና ከሀገር ውስጥ ተሞክሮዎችን በማስመጣት ያስተምሩኛል። ከእነሱ ያገኘሁትን ምርጥ ዘሮች ደግሞ ከአካባቢያችን የአየር ሁኔታና ከመሬታችን ጋር ይስማማ እንደሆን ለማረጋገጥ ማሳችን ላይ በትንሹ እንሞክረዋለን። እነሱም ይከታተሉኛል። የምርቱን መጠን ደግሞ እንመዝነዋለን። ካሁን በፊት ከነበረው ጨምሯል ወይስ ቀንሷል የሚለውን እናረጋግጣለን። ወደ ተለያዩ አገሮችም ለልምድ ልውውጥ ይወስዱኛል። ለምሳሌ አየርላንድ በመሄድ በእርሻ ተግባራዊ ምርምር ላይ በሚያተኩረው ስብሰባ ተሳትፌያለሁ። ከተለያዩ አገሮች የመጡትን ገበሬዎች፣ ለምሳሌ ከሌሶቶና ማላዊ ገበሬዎች ጋር በመገናኘትም ልምድ ተለዋውጠናል። በአካባቢው ዝናብ መጣል ጀምሯል። አቶ ኪዳኑ ግርማይ ማሳቸው አርሰው ማዳበሪያና ኮምፖስ በመጠቀም አለሳልሰው ዘር ለመዝራት ተዘጋጅተዋል። ክረምቱ ጥሩ ይመስላል። ጥሩ ምርት እናገኛለን የሚል ተስፋ ነው ያለን፣ ይላሉ አቶ ኪዳኖ። ዶሮዎች፣ ከብቶችንና በጎችንም ያዳቅላሉ። ጠንክረው በመስራት በሚያገኙት ዓመታዊ ምርት በምግብ ራሳቸው መቻላቸውንም ያረጋግጣሉ። ካሏቸው ስምንት ልጆች አምስቱ በከፍተኛ የትምህርት ደረጃ ሰልጥነው ሥራ መያዛቸውንም ገልጸውልኛል። የአካባቢው ገበሬዎች ከእሳቸው ትምህርትና ልምድ እያገኙ መሆናቸውንም ይናገራሉ። ከምርምር ተቋሙ ለህብረተሰቡ የሚቀርበውን አማራጭ የምርት ማሳደጊያ ዘዴዎችንም ተቀብለው ተግባራዊ በማድረግ ላይ ገበሬው ለውጥ ማሳየቱንም ይገልጻሉ። እኛም በተመራማሪ አርሶ አደር ኪዳኑ ግርማይና በመሰሎቹ ለወደፊቱ ከዚህ በላይ ለውጥ እንደምናይ በመተማመን መልካምን ሁሉ ተመኘንና ተለያየን። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። አድማጮች አሁን የፕሮግራም ፕሮግራም ማሳሰቢያ። በኢትዮጵያ ከመንግሥትና ተቃዋሚዎች የሚልቅ ህዝብ መካከል ውይይት፣ እርቅና ፈውስ ያስፈልጋል ትውልድን ለማቀራረብ ሰላምን ለማስፈን ወደ ራስ መመልከትና የህዝብ ለህዝብ ውይይት ግድ ይላል ይላሉ። ነዋሪነታቸው በኖርዌይ የሆነው በዚህ ርዕስ ላይ በመድረኩ በተለያዩ መድረኮች ንግግር የሚያደርጉት ወይዘሮ ሰዋሰው ስለሺ ጆሃንሰን። ወይዘሮ ሰዋ ሰው የፊታችን ቅዳሜ ለጥያቄው መልስ ዝግጅታችን ላይ ለአድማጮች ጥያቄዎች መልስ ይሰጣሉ። በ2022059942 በውስጥ መስመር 14 በመደወል ወይም በኢሜይል ለሚቀናችሁ አድራሻችን ሆርን አት ቪዮኒውስ ዳካም ነው። ጥያቄዎቻችሁን እስከፊታችን ሐሙስ ማለዳ ድረስ ላኩልን። ተሳተፉ። ለጥያቄው መልስ መቃለያ ዜና እናነባለን። ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪቃዊ ተወዳዳሪ ሆነዋል። ዶክተር ቴድሮስ በጀኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን ዛሬ የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጀኔቫ ውስጥ አመታዊ ጉባኤውን እያካሄደ ነው። አዲስ ሲ ድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። ኤርትራውያን በዛሬ ውለት ከኢትዮጵያ ተለይተው ነጻ ያወጡበትን 25ኛ ዓመት በዓል ሲያከብሩ ውለዋል። ሀገሪቱን ከነፃነት ጀምሮ ያስተዳደሩት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከተባበሩት መንግስታት ድርጅት የጣለባት ማዕቀብ ሳያገዳት ፈጣን ልማት እያስመዘገበች ነው ሲሉ ተናግረዋል። አድማጮች የማክሰኞ ምሽት ፕሮግራማችን በዚሁ አበቃ። ያስተናገናችሁ አሉላ ከበደና አዳነች ፍስሐዬ እንዲሁም ተረኛ ዋና አዘጋጅ ትዝታ በላቸውና የሙዚቃ አቀናባሪያችን ንጉሥ ታምሬ ከስርጭት መሐንዲሱ ጆግል ጋር በዚሁ እንሰናበታለን። ነገ ረቡዕ እንገናኝ። የትግርኛ ስርጭት ይቀጥላል። በሙዚቃ እንሰናበት።